በ2012 ሩብ ዓመት 190 የሚሆኑ የተለያዩ ህገወጥ የጦር መሣሪያዎችና 62,000 ጥይቶች መያዛቸው ተገልጿል። የፌዴራል ፖሊስ ኮሚሽን ዛሬ እንዳስታወቀው ህገወጥ የጦር መሣሪያዎቹ ወደ አዲስ አበባ ሊገቡ ሲሉ ነው የተያዙት። ፀሐይ ዳምጠው ተጨማሪ አላት። በ2012 ሩብ ዓመት 190 የጦር መሳሪያና ከ62 ሺህ በላይ የተለያዩ ጥይቶች መያዛቸውን የፌዴራል ፖሊስ ኮሚሽን አስታወቀም። በዚህ ሶስት ወር ውስጥ ወደ አዲስ አበባ ሲገቡ የተያዙት የጦር መሳሪያዎች 74 ጠመንጃ፣ 115 ሽጉጥና አንድ የእጅ ቦምብና ሌሎች ተይዟል አሉ የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ጄላን አብዲም ህገወጥ የጦር መሳሪያዎች የብሬል ጥይት አንድ ሺ አምስት መቶ ሰባ ተይዟል። የኤም ፎርቲ ጥይት ስምንት ሺ አራት መቶ ሰማኒያ አራት ተይዟል። በዚህ ወር በዚህ መልክ ነው የተያዘው ማለት ነው። ከተያዙት የጦር መሳሪያዎች ውስጥ ብዙዎቹ በነዳጅ በወቴ ተጭነው ወደ ሀገር እየገቡ ነው ያሉት አቶ ጄላን፣ ሌሎች መተላለፊያ መንገዶች ናቸው ያሉትንም ጠቅሷል። ጦር መሳሪያ ዝውውሩ ሌላው የአባባሰው ሌላዎቹ ይፈተሻሉ። ፖሊስ የሚጠብቀው ኬላ አካባቢ እና በፓትሮል ረዥሙን መንገድም ይጠብቃል። ለምሳሌ በተለያዩ በጫካ ውስጥ አድርጎ ወደ መንገድ እንዳይወጡ በፓትሮል እየሄደ ይጠብቃል ፖሊስ። ሆኖም ግን በዚህም ውስጥ በተለያዩ በአደገኛ በሆነ በምስጢራዊ መንገድ መኪና ላይ ሌላ ቦዲ እየፈጠሩ በመኪና ፔር ፓርት ላይ እየፈጠሩ በዛ ውስጥ እየደበቁ የሚያስገቡ አሉ በእንስሳት ጀርባ በሰው ጉልበት ሸክም፣ በሞቶር ሳይክል፣ በባጃጅ፣ በጋሂጅ ወደ ከተሞች በተለያየ በጫካ እያቋረጡ የሚያስገቡ ሁሉ አሉ። መንግስት ህገ ወጥ የጦር መሳሪያ ዝውውርን ለመከላከል እየሰራ ነው ብሏል አቶ ጄላን። ፌዴራል ፖሊስ ከሌሎች የጸጥታ አካሎች ጋር በመቀናጀት በየጊዜው እነዚህ ህገ ወጥ የጦር መሳሪያዎች ወደ ሀገራችን ገብተው የሀገራችንን ሰላም እና ደህንነት ችግር ላይ እንዳይጥሉ እየሰራ ይገኛል ማለት ነው። ዋናው ባለድርሻ አካል ህዝብ ነው። ከህዝብ ጋር ከገጠሩም ከከተማም ካለው ህዝብ ጋር በመቀናጀት ከፍተኛ ስራ በመስራት ላይ ይገኛል፣ ፌዴራል ፖሊስ ማለት ነው። አቶ ጄላን አክሎም ህብረተሰቡ ከጸጥታ አካላት ጋር በመሆን ህገወጥ የጦር መሳሪያ ዝውውርን መከላከል እንዳለባቸውም ገልጿል። ለአሜሪካ ድምጽ አሄዳምጦ ነኝ ከአዲስ አበባ።